ዜናነህ፣ ያ መካከለኛው ምስራቅ እንዲያው ቦምቦም ጥይቱም አልበቃ ብሎት አሁን ደግሞ አውሎ ንፋስ የበረሃ አውሎ ንፋስ መታው የሚባል ዜና ደርሶናል። ምንድን ነው የሆነው? እስቲ ባጭሩ ንገረን። እንዴት ነው እዛ እናንተ አካባቢ አውሎ ንፋሱ? የሚገርምህ እንደ እስራኤሎች እንግዲህ አጥኚዎች ከሆነ ከዚህ ከሶሪያ አካባቢ እና ከኢራቅ አካባቢ የተነሳ ነው ነው የሚባለው እና እስካሁን ደረጃ ድረስ ቢያንስ ቢያንስ ከስድስት መቶ ሰዎች በላይ ወደ ሆስፒታል ሄደዋል እና ለህጻናትና ለእርጉዝ ሴቶች በጣም አደገኛ የሆነ ማስጠንቀቂያ እየተሰጠ ያለ ነው። ራስ መታት ያለው ነገር ነው። ከዚህ በላይ ምል የልብ ማጥወልወል አለ፣ ያተነፋፈስ ሁኔታ ነው። ልክ ይሄ በፊልም ላይ እንደምናየው የቻይና አካባቢ የአየር መበከል አይነት ነገር ነውና አየሩ በጣም ተበክሏል። አንተ እንዳልከው በአንድ በኩል ጦርነት አለ፣ በአንድ በኩል የአየር እንትኖች ሁኔታ አለ። አሁን እንኳን እናንተ በምንነጋገርበት ጊዜ በጣም የሚገርም ነገር ሰላሳ አምስት ዲግሪ ሴንቲግሬድ ነው። ጀሩሳሌም ራሱ ኢየሩሳሌም ምል ወይን አደጋ ነው። አሁን የጤና ጥበቃ ሚኒስቴር እና የዚህ የ አካባቢ ጥናቶች እነሱ አንድ ላይ የተቻለውን ጥረት እያደረጉ ያሉበት ሁኔታ ነው። የሚገርመው ሌላው ነገር ደግሞ አዲስ አመት ነው እንግዲህ፣ ቅዳሜ የኢትዮጵያ አዲስ አመት ነው፣ ሮሻሻና የሚባለው ነው። እሁድ ደግሞ የእስራኤሎች ነው እና በዚህ በሮሻሻና ለሚባለው በዚህ በሰባ አምስት አመቶች ውስጥ ለመጀመሪያ ነው ነው የሚለው ግን፣ አትስጉ እየቀነሰ ይመጣል የሚል ከዚህ ከጤና ጥበቃና ሙያው ከሚመለከታቸው ሰዎች እየተነገረ ያለ ጉዳይ ነው። ከሳውዲ አረቢያ እስከ ግብፅ ድረስ ያለው አካባቢ በሙሉ ባለፈው አንድ ወር አንድ ወር ተኩል ገደማ ከፍተኛ ሙቀት ነበር ነው የተባለው። እናንተም ጋር ሙቀት አለ። አሁን ምን ላይ ነው ያለው? ሙቀቱ ትንሽ ቀነስ ያለ ነው። አሁን በአሁኑ ሰዓት ግን ነፋሻ ሆኖ ትንሽ ነፋስ አለው ግን ሰላሳ አምስት ዲግሪ ሴንቲግሬድ ነው። ሁለት ሳምንት እና ሶስት ሳምንት በፊት ምል ከዚህ ወደ ግብፅ አካባቢ ወደ ስልሳ ሰዎች ናቸው ለሞት የዳረጋቸው፣ እስራኤል ወደ አራት ሰው ሞቷል የሚል ነው የጤና ጥበቃ ሪፖርት ያለው። አየሩ በጣም ተቀይሯል። አየሩ በጣም እየተቀየረ ነው ግን ከዚህ ከሙያው እንዳልኩ ሰዎች እየቀነሰ ሊመጣ እንደሚችል ነው። የሚገርመው ግን ለመጀመሪያ ጊዜ ነው ይሄ በሮሻሻና ማለትም በአዲሱ ዓመት በእንቁጣጣሽ እንደዚህ አይነት ሁኔታ ሲሆን። በጣም አመሰግናለሁ ዜናነህ መኮንን እንደተለመደው ለሰጠህን አስተያየት።